የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፕሬዚደንት ዶናልድ ትራምፕን ካቢኔ እጩዎች እየፈተሸ ባዶ ቦታዎችን በዚህም ሳምንት ውስጥ መሙላት ይጠበቅበታል። ዋናው ትኩረት ግን የብሔራዊ ደህንነት ቡድኑን ማሟላት ነው የሚሆነው። በሌላ በኩል ለውጭ ጉዳይ ሚኒስትርነት የታጩትን የኤክሰን ሞቢል ኩባንያ ዋና ስራ አስፈጻሚ ሬክስ ቲለርሰንን ሹመት ለማጸደቅ ቁልፍ የሚባሉ ሪፐብሊካን ሴናተሮች ድጋፋቸውን እየሰጡ መሆናቸውን ሪፖርተራችን ማይክል ባውማን ዘግቧል። ሪፐብሊካኗ እንደራሴ ሱዘን ኮሊንስ የሰሞኑን የምርጫውን ሂደትና ውጤት በተከታታይ ያውጃሉ። ሹመቱን ያጸደቁት ዘጠና ስምንት ናቸው። ተቃውሞ አንድ ብቻ ነው። ስለዚህ ሹመቱ ጸድቋል። ባለፈው አርብ ከተካሄዱ የሹመት ፍተሻና ማጽደቂያ ስነ ስርዓቶች በአንዱ ላይ ከተናገሩት ነው። ሱዛን ኮሊንስ የሰማነው። ሚስተር ዶናልድ ትራምፕ የከትናንት በስቲያው አርብ ቃለ መሐላ በፈጸሙ በጥቂት ሰዓታት ውስጥ የህግ መወሰኛ ምክር ቤቱ ተሰብስቦ ለመከላከያና ለአገር ውስጥ ደህንነት ነት መስሪያ ቤቶች የታጩትን ሚኒስትሮች ሹመት በከፍተኛ ድምፅ አጽድቋል። አሁን ሰልፉ ላይ ያሉት የውጭ ጉዳይ ሚኒስትርነት እጩ ሬክስ ቲለርሰን ናቸው። ከሩሲያው ፕሬዚደንት ቭላድሚር ፑቲን ጋር አላቸው ስለሚባለው የተመቻቸ ግንኙነት አንዳንዶች ድጋፋቸውን እንዲያርቁ ቢያደርጋቸውም ከሪፐብሊካኑ እንደራሴዎች የበዙት ግን አሁን እየደገፏቸው ነው። ይህ ቀላል ድምፅ አይደለም። ጥርጣሬ እስካለ ድረስ ፕሬዝዳንቱ ሰበብ ያገኛሉ ብያምናለሁ። የሚስተር ቲለርሰን የመጀመሪያው ከባድ ፈተና የሚሆነው በሴኔቱ የውጭ ግንኙነቶች ኮሚቴ የሚካሄደው ድምፅ ይሆናል። ዛሬ ከጥቂት ሰዓታት በኋላ ነው ድምፁ ይሰጣል ተብሎ የሚጠበቀው በሌላ በኩል ደግሞ የማዕከላዊው የስለላ ኤጀንሲ የሲአይኤ ዳይሬክተራቸው እንዲሆኑ ዶናልድ ትራምፕ ያጯቸው ማይክ ፖምፔዮ ሹመት ባለፈው አርብ ሳይጸድቅ መቅረቱ ዋይት ሃውስን አበሳጭቷል። አብላጫዎቹ ሪፐብሊካን ዛሬ ለማጽደቅ ግፊት ከሚያሳድሩባቸው የሹመት ንግግሮች አንዱ የሚሆነውም የዚሁ የሚስተር ፖምፔዮ ሹመት እንደሚሆን ተነግሯል። የዋይት ሀውስ ቃል አቀባይ ሻውን ስፓይሰር በዲሞክራቶቹ እንደራሴዎች ላይ ቅሬታ አሰምተዋል። ዛሬ ለጋዜጠኞች በሰጡት መግለጫ የሴኔቱ ዲሞክራቶች የማይክ ፖምፔዮን ሹመት እያዘገዩ በብሔራዊ ጸጥታችን ላይ ፖለቲካ ጨዋታ እየተጫወቱ ነው። እናንተ ስለዚህ ነው መዘገብና መጻፍ ያለባችሁ። ለጋዜጠኞች ከሰጡት መግለጫ ነው የተወሰደው። ይሄ ፕሬዚደንት ዶናልድ ትራምፕ ሁሉንም እጩዎቻቸውን እንደሚያጸድቁ እንደሚያገኟቸው ተናግረዋል። ሁሉንም ተሿሚዎቻችንን እናጸድቃለን። የአንዳንዶቹ ብቻ ከሌሎቹ ጥቂት ዘግየት ሊል ይችላል። ከትራምፕ የቀደሙት ፕሬዚደንቶች ስራቸውን የጀመሩት ከእርሳቸው የተሻለ ቁጥር የነበራቸውን የካቢኔ ሹመኞች እየያዙ እንደነበረ ሪፐብሊካኑ ሴናተር ጆን ማኬን ይናገራሉ። በጥር 2001 ዓ ም በምረቃው ዕለት ሴኔቱ ሰባት የካቢኔ አባላት ሹመት እንዳጸደቅ አስታውሳለሁ ሰባት ሁለት አልነበረም። ለመሆኑ ለምን ይሆን? ለፕሬዚዳንቱ ከምን ጊዜም በበለጠ ሁኔታ አብዝተው የሚፈለጉትን የጸጥታ ቡድናቸውን የማናሟላላቸው። ዲሞክራቱ ሴናተር እንዲህ ይላሉ። ፕሬዚደንት ኤሌክትስ ካቢኔት ስዋምፕ ካቢኔት የጠበቀ ፍተሻ እንደ ትራምፕ ካቢኔ የሚያስፈልገው ሌላ አልነበረም። ዓይን ማየት እስከሚችለው የፕሬዚዳንቱ ካቢኔ ግጭቶች፣ የሥነ ምግባር ጥያቄዎች ሊኖርባቸው በሚችሉ ቢሊዮነሮችና ባንክ ባለሙያዎች የተሞላ ነው። ይህ እኮ ሴኔቱ የቀረበለትን ሁሉ እንዲያጸድቅ ነው ወይስ የሚጠበቅበትን የቁጥጥር ስራ እንዲያከናውን ብለዋል ዴሞክራቱ ሴናተር ሮን ዋይደን። ቀደም ሲል የሰማችሁት የዴሞክራቶቹ የአናሳ መሪ ሴናተር ቻክ ሹመር የተናገሩትን ነበረ።